ማህደረ ዜና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ማህማትን ለመተካት የወጠኑ እጩዎች በመጪው ግንቦት በይፋ የምረጡኝ ዘመቻ ይጀምራሉ እስካሁን የኬንያው ራይላ ኦዲንጋ የሶማሊያዋ ፋውዚያ ዩሱፍ አዳም እና የጅቡቲው መሐሙድ አሊ ዩሱፍ ለሊቀመንበርነቱ የመወዳደር ፍላጎት እንዳላቸው አሳውቀዋል ሦስቱም እጩዎች የየመንግሥቶቻቸው ድጋፍ አላቸው ሌሎች የምስራቅ አፍሪካ ክፍለ አህጉር ሀገራት እጮች ካሏቸው እስከ ግንቦት ወር ማቅረብ ይችላሉ። ሙሳፋኪን የሚተካው የአፍሪካ ህብረት ኮሚሽን ሊቀመንበር መንበር 14 አባል ሀገራት ካሉት የምስራቅ አፍሪካ ቀጠና እንደሚመረጥ የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ባለፈው መጋቢት ወስኗል። ምክር ቤቱ መጋቢት ስድስት ይፋ ያደረገው መግለጫ እጩ ማቅረብ የሚችሉት ኢትዮጵያ የምትገኝበት ቀጠና ሀገራት ብቻ እንደሚሆኑ ይጠቁማል። ኢትዮጵያ የህብረቱ መቀመጫ እንደመሆኗ ለኮሚሽኑ ሊቀመንበር ማስመረጥ ስለማትችል ውድድሩ እጩ በሚያቀርቡ አስራ ሶስት ሀገራት መካከል ብቻ ይሆናል። በሰሜን አፍሪካ የሚገኙ ሀገራት ለምክትል ሊቀመንበር እጩ የሚያቀርቡ ሲሆን የተቀሩት ሦስት ክፍለ አህጉሮች ማለትም ማዕከላዊ፣ ደቡብና ምዕራብ አፍሪካ ለስድስት የኮሚሽነር ቦታዎች ይወዳደራሉ። በጥር 2009 በሰባት ዙር በተካሄደ ድምፅ አሰጣጥ ሙሳፋኪ ማህማት ሊቀመንበር ሆነው የተመረጡት የኬንያዋ አሚና መሐመድን አሸንፈው ነበር። ማህማት ከሦስት ዓመታት በፊት ለሁለተኛ የስልጣን ዘመን ድጋሚ የተመረጡ ሲሆን የሥራ ዘመናቸው በ2017 ይጠናቀቃል። የኮሚሽኑ ሊቀመንበር የአፍሪካ ህብረት ዋና ሥራ አስፈጻሚ ህጋዊ ተወካይና ዋ ና የገንዘብ ተቆጣጣሪ በመሆኑ ከፍተኛ ኃላፊነት የተጣለበት ነው። ከመጀመሪያው የአፍሪካ ህብረት ኮሚሽን ሊቀመንበር አልፋ ኦማር ኮናሬ ጋር በቅርበት የሰሩት ኢትዮጵያዊ ዲፕሎማት አምባሳደር ተፈራሻውል ቦታው ከፍ ያለ ኃላፊነት የሚሰጥ እንደሆነ ይናገራሉ። አንደኛ ጽህፈት ቤቱን በጠቅላላው የሚያካሄደው የኮሚሽኑ ሊቀመንበር ነው። ኮሚሽነሮቹን የሚያዘው እሱ ነው። ሁለተኛ የአፍሪካ ህብረትን ወክሎ በኒውዮርክ የሚቀመጠውን በጄኔቫ የሚቀመጠውን በየሀገሩ የሚቀመጠውን የሚመርጠውና የሚሾመው ውስ እና ሰውዬው ፓወር አለው ከተጠቀመበት። የአፍሪካ ህብረት ኮሚሽኑን በሊቀመንበርነት ለመምራት በትምህርት ረገድ ያስቀምጣቸው መስፈርቶች አሉ። እጩዎች ቢያንስ በህግ፣ ዓለም አቀፍ ግንኙነት፣ ኢኮኖሚክስ፣ ዲፕሎማሲ፣ ቢዝነስ አስተዳደር፣ ፖለቲካ ሳይንስ እና ማህበራዊ ሳይንስ በመሳሰሉ ዘርፎች ከታወቀ ተቋም የማስተርስ ዲግሪ ያላቸው መሆን ይገባቸዋል። በተጠቀሱት የትምህርት ዘርፎች ዶክትሬት ያላቸው እጩዎች የተሻለ እድል እንደሚኖራቸው የአፍሪካ ህብረት መስፈርት ያሳያል። መሪዎች በኮንሰንሰስ ነው እጩ የሚያቀርቡት። ስሙን ካቀረበው ውስጥ ሁሉ ሁሉ ሰው የማይቃወመው ሁሉም ሰው ሊደግፈው የሚችል ሰው በስዕብናው በአገልግሎቱ በዓለም አቀፍ ኮንትሪቢሽኑ ታይቶ ነው። ባለፉት ሀያ ሁለት ገደማ ዓመታት ለጥቂት ወራት ያገለገሉት የአይቮሪ ኮስት ዲፕሎማት አማራ ኤሲን ጨምሮ አምስት ሊቃነ መናብርት ኮሚሽኑ መርተዋል። የማሊው አልፋ ኦማር ኮናሬ ምዕራብ አፍሪካን፣ የጋቦኑ ዣን ፒንግ ማዕከላዊ አፍሪካን፣ ደቡብ አፍሪካዊቷ ንኮሳዛና ድላሚኒ ዙማ ደቡብ አፍሪካን የቻዱ ሙሳ ፋኪ መህማት ማዕከላዊ አፍሪካን የወከሉ ናቸው። እስካሁን ድረስ ሰሜን አፍሪካና ምስራቅ አፍሪካ ቀጠናዎች የአዲስ አበባው መንበር አልደረሳቸውም። የአፍሪካ ሕብረት ኮሚሽን ሊቀመንበር ትልልቅ ከሚባሉ ሀገራት ውጭ መሆን አለበት የሚል ያልተጻፈ ሕግ እንደነበር በቻታም ሀውስ ተባባሪ ተመራማሪ የሆኑት ዶክተር አቤል አባቴ ይናገራሉ። ይህ አሰራር ግን የደቡብ አፍሪካዋ ድላሚኒ ዙማ ከተመረጡበት ሂደት በኋላ ተቀይሯል። ብዙዎቹን ሊቀመንበሮች ካያቸው የተወሰኑ እዚህ እና እዛ ከትልልቅ ሀገሮች የመጡ ሊሆን ይችላሉ። ትልልቅ የምለው በህዝብ ብዛት፣ በኢኮኖሚክ ኢንፍሉወንስ ከዛ ደግሞ የጂኦፖለቲካ ሚናቸው ጎልቶ ሌሎቹ ላይ ተጽዕኖ ማሳረፍ የሚችሉ ማለት ነው። እና ከሱ ጋር በተገናኘ ብዙ ጊዜ እነዚህ ሀገሮች እጮቻቸውን ባለመጠቆም ይታወቁ ነበረ። የስራ አስፈጻሚውንም ስራ ላለማክበድ፣ በሌሎች ሀገራት መካከል ያለውን እይታ እና ተአማኒነት ላለመሸርሸር፣ ስራ አስፈጻሚ ለሀገሩ ለወከለው ሊወግን ይችላል የሚለውን ስጋት ለመቅረፍ እና ለመሳሰሉት ነገሮች ደቡብ አፍሪካ ድላሚኒ ዙማን ለማስመረጥ ከፍተኛ ውትወታ፣ ከፍተኛ ዘመቻ አካሄደች። ኢትዮጵያና ብዙ ሀገራት መጀመሪያ ተቃውሞ ነበረ፣ በኋላ ግን ትልቅ ድጋፍ ማሰባሰብ ቻሉ፣ ሰፊ በሆነ ዘመቻ፣ ሀገር መር በሆነ ዘመቻ። እና በዛ ምክንያት ብዙዎቹ ያልተጻፉት ህጎች ተሸርሽረዋል፣ አንዳንዶቹ ተቀልብሰዋል። ስለዚህ በፊት የነበረው ቅድመ ውይይት ማን እጩ ሆኖ ይቅረብ፣ ማን የማሸነፍ እድል ይኖረዋል፣ ማን የሁሉን ተዓማኒነት መግዛት ይችላል የሚባሉት ነገሮች ቀርተው አሁን ግልጽ የሆነ በሁሉ ሀገራት መካከል የሚታይ ፉክክር የሆነ መጥቷል። እስካሁን በይፋ ለመወዳደር ፍላጎታቸውን ካሳወቁ ሶስት እጩዎች የኬንያው የተቃውሞ የፖለቲካ መሪ ራይላ ኦዲንጋ ቀዳሚ ናቸው። የ79 ዓመቱ ጉምቱ ፖለቲከኛ በተደጋጋሚ ለኬንያ ፕሬዝዳንትነት ተወዳድረው ባይሳካላቸውም በጠቅላይ ሚኒስትርነት ለአምስት ዓመታት ገደማ ሰርተዋል። የፕሬዝደንት ዊሊያም ሩቶ መንግስት ለኦዲንጋ ድጋፉን ሰጥቷል። በተለይ ፕሬዝዳንት ሩቶ ባላንጣቸው ለአፍሪካ ሕብረት ኮሚሽን ሊቀመንበርነት ሲወዳደሩ መደገፋቸው በእርግጥ በሀገራቸው ፖለቲካ ትልቅ ለውጥ አድርገው የቆጠሩት ቢኖሩም ከኦዲንጋ ይልቅ እሁሩ ኬንያታን ቢያጩ ይሻል ነበር የሚሉ አልጠፉም። ኦዲንጋ ከተመረጡ ግን ዊልያም ሩቶ ለሁለተኛ የስልጣን ዘመን በሚደረገው ምርጫ የማሸነፍ እድላቸው ከፍ እንደሚል የፖለቲካ ተንታኞች አምናሉ። ዶክተር አቤል ግን ጉዳዩ ያለቀለት ነው ለማለት ይቸግራቸዋል። ይሄ ማለት ያለቀለት፣ ያበቃለት ነገር ነው ብዬ አላምንም። በመሀል የሚፈጠሩ ነገሮች ይኖራሉ። የሌሎች ሀገሮች አሰላለፍ፣ የሌሎች ሀገሮች አተያይ የኬንያ ሀገር ውስጥ ፖለቲካ ብዙ የራሱ እንድምታ ይኖረዋል። ተሳክቶላቸው ኦዲንጋ ለአዲስ አበባ ወንበር ከበቁ ለአርባ ዓመታት ከነገሱበት የኬንያ ፖለቲካ ገለል ብለው አህጉራዊ ኃላፊነት ከትከሻቸው ይወድቃል። ጀነራል እያሉ በቀደመ ወታደራዊ ማዕረጋቸው የሚጠሯቸውን የቀድሞው የናይጄሪያ ፕሬዚደንት ኦሊሴ ጉኖባ ሳንጆ ድጋፍ ያገኙት ኦዲንጋ ሌሎች ሀገሮችን እንዲያግባቡላቸው እጩነታቸውን የካቲት ሰባት ቀን ይፋ ሲያደርጉ ጠይቀዋል። ሊደርሺፕ ኦቭ አፍሪካ፣ የአፍሪካ መሪዎች አገልግሎቴን ከፈለጉ እኔ ዝግጁ ነኝ። ይህን አህጉር ለማገልገል ራሴን አቀርባለሁ። ወዳጄ የኔ አምባሳደር በመሆን በሌሎች አካባቢዎች የሚገኙ ሰዎችን እንዲያግባባልኝ ይጠይቃለሁ። ከዚህ የበለጠ የምፈልገው ነገር የለም። ስለዚህ ዛሬ ለአፍሪካ ሕብረት ኮሚሽን ሊቀመንበርነት ለመወዳደር ዝግጁ መሆኔ በይፋ እንዲታወቅ እፈልጋለሁ። የሰሜን ኢትዮጵያ ጦርነት በፕሪቶሪያ በተፈረመ ግጭት የማቆም ስምምነት እንዲቋጭ የህብረቱ የአፍሪካ ቀንድ ልዩ ልዑክ ሆነው ከፍ ያለ ሚና የተጫወቱት ኦሊሴ ጉነባ ሳንጆ፣ ወዳጄ የሚሏቸው ኦዲንጋ ጥሩ እጩ እንደሚሆኑ እምነት አላቸው። እጩነታቸው ግን በምስራቅ አፍሪካ ሀገራት ፍላጎት እንደሚወሰን የናይጄሪያው ጉምቱ ፖለቲከኛ አላጡትም። ወዳጄ ለአፍሪካ ህብረት ኮሚሽን ሊቀመንበርነት በቀላሉ ጥሩ እጩ እንደሚሆን ምንም ጥርጣሬ የለኝም። በእርግጥ ይህ በምስራቅ አፍሪቃ ያሉ መሪዎቻችን አመለካከት፣ ስሜትና አቋም ላይ የሚወሰን ይሆናል። ከዚያ በኋላ ቀጠናው እጩ ካቀረበ የተቀረው አህጉር ይቀበላል ብዬ አስባለሁ። ከራይላ ኦዲንጋ በኋላ እጩነታቸውን ይፋ ያደረጉት የሶማሊያ ምክር ቤት አባል የሆኑት ፋውዚያ ዩሱፍ አደም ናቸው። በሶማሊላንድ የተወለዱት ፋውዚያ የአባታቸውን ፈለግ ተከትለው ሶማሊያን በዲፕሎማትነት አገልግለዋል። መቀመጫውን በአዲስ አበባ ባደረገው የተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽን ጭምር ባልደረባ ነበሩ። በተለያዩ ጊዜያት ሶማሌላንድ እና ሶማሊያን በፕሬዝዳንትነት ለመምራት ምርጫ ተወዳድረው ሳይሳካላቸው ቀርቷል። ነገር ግን ወንዶች በነገሱበት የሶማሊያ ፖለቲካ የመጀመሪያዋ ሴት የውጭ ጉዳይ ሚኒስትር ለመሆን የበቁ ፖለቲከኛ ናቸው። በምክትል ጠቅላይ ሚኒስትርነትም ሰርተዋል። የፕሬዝደንት ሐሰን ሼክ መሐሙድ መንግስት በሶማሊያ የኢንፎርሜሽን ባህልና ቱሪዝም ሚኒስትር በኩል የፋውዚያ ዩሱፍ አደምን እጩነት ደግፏል። ፋውዚያ ቢመረጡ በአፍሪካ ሀገሮች መካከል አንድነትን ለማበረታታት ፍላጎት አላቸው። መልካም አስተዳደርና ተጠያቂነት፣ የዴሞክራሲ ተቋማትን ማጠናከር፣ የህዝብ ተሳትፎን ማሳደግና ሰብአዊ መብቶችን መጠበቅ ዋነኛ ጉዳዮቻቸው እንደሚሆኑ ፋውዚያ በኤክስ ባሰፈሩት መልእክት ገልጸዋል። ፋውዚያ ድህነት፣ ግጭት፣ የከባቢ አየር ለውጥና የእኩልነት መጥፋት የመሳሰሉ የአፍሪካ ችግሮችን ለመፍታት በህብረቱ ኮሚሽን ሊቀመንበርነት ላቅ ያለ ሚና መጫወት እንደሚችሉ ያምናሉ። ሦስተኛው ዕጩ የጅቡቲው የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ማህሙድ አሊ ዩሱፍ ናቸው። የ58 ዓመቱ ዲፕሎማት ትንሽቱን ስልታዊ ሀገር በውጭ ጉዳይና ዓለም አቀፍ ትብብር ሚኒስትርነት ሲያገለግሉ ሁለት አስርት ዓመታት ሊሞላቸው እየተቃረበ ነው። መሐሙድ አሊ ዩሱፍ ለአራት ዓመታት ገደማ በግብፅ የጅቡቲ አምባሳደር ሆነው ሰርተዋል። እጩነታቸውን ይፋ ያደረገው የፕሬዝደንት ኢስማኤል ዑመር ጉሌህ መንግስት የአህጉራዊውን ድርጅት መግቢያ መውጫ ጠንቅቀው የሚያውቁ የበሰሉ ዲፕሎማት በማለት ገልጿቸዋል። ፈረንሳይኛ፣ እንግሊዘኛ እና አረብኛ ቋንቋዎች የሚናገሩት መሐሙድ አሊ ዩሱፍ የአፍሪካን ፍላጎትና ጥቅም ማሟላት የሚችል ሁሉም አቅም እንዳላቸው የጅቡቲ መንግስት እጩነታቸውን ይፋ ባደረገበት መግለጫ ላይ አስታውቋል። ከኬንያ ሶማሊያና ጅቡቲ በተጨማሪ ሌሎች የምስራቅ አፍሪካ ክፍለ አህጉር አባል አገራት እጩዎቻቸውን እስከ ግንቦት ወር ማቅረብ ይችላሉ። የቀድሞው የታንዛኒያ ፕሬዝደንት ጃካያ ክክዌቴ በእጩነት ሊቀርቡ ይችላሉ ተብለው ከሚጠበቁ ፖለቲከኞች መካከል ስማቸው በቀዳሚነት የሚነሳ ነው። አንጋፋው ዲፕሎማት አምባሳደር ተፈራ ሻውል የእጩዎች ብቃት እንጂ የየሀገሮቻቸው የጥንካሬ ደረጃ በምርጫው ሂደት የሚያሳድረው ተጽዕኖ እንደማይኖር ይናገራሉ። ሶማሌ ደካማ ስለሆነች፣ ማደጋስካር በጣም ጠንካራ ስለሆነች አይደለም እጩዎቹ የሚቀርቡት። እነዚህ ሁለቱም ሀገሮች ኢኳል የሜምበርሺፕ ስቴተስ አላቸው። እኩል ሁሉም ሀገር የማቅረብ መብት አለው። ስለዚህ ሂደቱ እዛው ያለ ነው። በዲፕሎማቲክም በሎቢም ይሰራበታል። ነገር ግን አንድ ሰው ጀስት ቢኮዝ ይዘ ሶማሌ አይቀርም ጀስት ቢኮዝ ይዛን ኢትዮጵያን አይመረጥም። ለአራት ዓመታት የአፍሪካ ሕብረትን የሚመራው ቀጣይ ሊቀመንበር ምርጫ በየካቲት 2017 ይካሄዳል። እስካሁን ፍላጎታቸውን ያሳወቁት ሶስት እጩዎች የምስራቅ አፍሪካ በይነ መንግስታት ድርጅት አባል ሀገራት ዜጎች ናቸው። ውድድሩ በምስራቅ አፍሪካ ሀገራት እጩዎች መካከል ብቻ የሚደረግ ቢሆንም የሶማሊያና የጅቡቲ ውሳኔ በክፍለ አህጉሩ ስምምነት አለመኖሩን ጥቆማ የሰጠ ነው። የቀረቡት ሦስት እጩዎች በየሀገራቸው የረዥም ጊዜ ልምድ ቢኖራቸውም አሸንፎ የአዲስ አበባው መንበር ላይ ለመቀመጥ ድምፅ የሚሰጡ ሀገራትን ማሳመን ይጠበቅባቸዋል። እጩዎች ያላቸው ልምድ ዶክተር አቤል እንደሚሉት በውድድሩ እሴትም ስጋትም ሊሆን ይችላል። በአፍሪካ ሕብረት ደረጃ ብዙ ጊዜ ሀገራት አወንታዊ የሆነ አተያይ ያላቸው ስጋት ሊያመጡ አይችሉም የሚባሉ እጩዎች ላይ ነው። ብዙ ጊዜ ትልቅ ሚና የነበራቸው በአካባቢያቸው ላይ ትልቅ ተጽዕኖ ያሳረፉ፣ በፖለቲካ ጉዳዮቻቸው ላይ ከፍተኛ የሆኑ ስራዎችን የሰሩ አንዳንዶቹ አከራካሪ ሌገሲ ያላቸውን ከሂደቱ በአንድ ሚሆን በሌላ የማግለል ሁኔታ ይስተዋል ነበር። እስካሁን ባለው አሁን ባለው ሁኔታ ግን ቢያንስ የኬንያ ራይላ ኦዲንጋ፣ የጅቡቲው ውጭ ጉዳይ ሚኒስትር ሰፊ የሆነ ታዋቂነት በአካባቢውም ከዛም ያለፈ ያላቸው በየሀገራቱ የፖለቲካ መድረክም ትልቅ ሚና የነበራቸው ለረዥም ጊዜ በፖለቲካውና በአስተዳደሩ ዘርፍ በሀገራቸው ደረጃ ትልቅ አስተዋጽኦ ያበረከቱ ናቸው። እነዚህ ነገሮች እንደ ጸጋ ይታያሉ ወይ እንደ ስጋት ሊቆጠሩ ይችላሉ በአካባቢ ሀገራት የሚለውም ወደፊት በደንብ መታየት ያለበት ይመስለኛል። በአንዳንድ ሀገሮች ዘንድ ምናልባት ያላቸው ልምድ የሕይወትም የፖለቲካ ልምድም የዲፕሎማሲ ልምድም እንደ ትልቅ እሴት ሊታይ ይችላል። በሌሎቹና ምናልባትም በብዙ ሀገሮች ደግሞ ይሄ ነገር ወደፊት የኛ ሀገሮች በተለይ ደግሞ ብዙዎቹ ያለባቸው የውስጣዊ የጸጥታ፣ የኢኮኖሚ፣ የፖለቲካ የቅቡልነት ችግሮች አፍሪካ ውስጥ አኳያ ምን አይነት እንደምታ ይኖረዋል ባየ ሀገራቸው የሚለው ስጋት ሊያሳድርባቸው እንደሚችል ይታሰባል። ስለዚህ በዛ ደረጃ የድምፅ ሰጪዎች ሀገራትን ድምፅ የሚከፋፍል ይመስለኛል። ስለዚህ የስራ ልምድ፣ የፖለቲካ ተሳትፎ፣ የሀገራት ሚና የመሳሰሉት የራሱ ጸጋዎች እንዳሉት ሁሉ በሌሎች ሀገራት መካከል ደግሞ የሚፈጥረው የበዛ ስጋቶች አሉ። ስለዚህ እነዚህን እንዴት ነው የሚያጣጥሙት? እንዴት ነው በስጋት ለሚያያቸው ሀገራት ስጋታቸውን በሚቀርፍ ሁኔታ ራሳቸውን ማቅረብ የሚችሉት? የሀገራቸው የዘመቻ እነሱን ለማስመረጥ ምን ምን አቅጣጫዎችን ይዞ ይሄዳል? የመሳሰሉት ነገሮች ወደፊት የምናየው ይሆናል። በኬንያ ሶማሊያና ጅቡቲ እጩዎች መካከል የሚደረገውን ፉክክር የምስራቅ አፍሪካ በይነ መንግስታት ድርጅት ዋና ጸሐፊ የቀድሞ ቃል አቀባይ ኑር ማሐሙድ ሼክ በኢጋድ ቀጠና ተፈጠረ ለሚሉት ዴሞክራሲያዊ ብስለት ምስክር አድርገው ያቀርቡታል። እንዲህ አይነት ጤናማ ፉክክር በዓለም አቀፉ መድረክ የአፍሪካ አህጉርን ጥቅም የሚያስጠብቅ ብቁ ሊቀመንበር ለመምረጥ ያስችላል የሚል ተስፋ እንዳላቸው ኑር ማሐሙድ ሼክ ለዶች ቨለ ገልጸዋል። ይሁንና በአፍሪካ ህብረት ኮሚሽን ሰላማዊ የስልጣን ሽግግርና ውጤታማ አመራርን ለማሳካት ውድድሩ በገንቢ የውይይትና የትብብር ማዕቀፍ ሊሆን እንደሚገባ ይመኛሉ። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲ ትምህርት ቤት መምህር የሆኑት አቶ እንዳለ ንጉሴ እንደሚሉት ግን በቀጠናው ሶስቱ ሀገሮች እኩል ተሰሚነት የላቸውም። ከሶስቱ ካወዳደር ኬንያ የበለጠ ተሰሚ ነች። ከጎረቤት ሀገሮች አንጻር ስናወዳድር ሶማሊያ ሁን ገና ሰብሰብ ብላ እንኳን የፌዴራል መንግስቷን እንኳን በጥንካሬ እያሳየች አይደለችም። በጎረቤት እርዳታ፣ በአውሮፓ፣ በአሜሪካ፣ በሌሎቹ እርዳታ ያለች ሀገር ነች። ጅቡቲም እንደምታውቀው በአንፃራዊ መልኩ ሰላም ብትሆንም ተሰሚነቷ ግን ከኬንያ እኩል ነው ብሎ መውሰድ አይቻልም። ራይላ ኦዲንጋ የምረጡኝ ዘመቻቸውን በይፋ ሲጀምሩ በቀዳሚነት ወደ አዲስ አበባ ጎራ እንደሚሉ ይጠበቃል። የሶማሊያዋ ፋውዚያ ዩሱፍ አደም ና የጅቡቲው መሐሙድ አሊ ዩሱፍም ሆኑ ሀገሮቻቸው ምን አይነት መንገድ እንደሚከተሉ እስካሁን የታወቀ ነገር የለም። ዶክተር አቤል ግን ኬንያ፣ ሶማሊያ ና ጅቡቲ የሚሆኑ ሌሎች ወደፊት ሊቀላቀሉ የሚችሉ ሀገሮች እጩዎቻቸውን ለማስመረጥ ሊከተሉ የሚችሉት መንገድ አጓጊ እንደሚሆን ይጠብቃሉ። ሀገራቱ እነዚህን እጩዎች ለማስመረጥ የሚሄዱባቸው ዘመቻዎች፣ ከሌሎች ሀገሮች ጋር የሚያደርጓቸው ውይይቶችና ውሎች ምን አይነት ይሆናሉ የሚለውን አጓጉ ያደርገዋል። ምክንያቱም አንዳንድ የምርጫ ሂደቶች በራሱ የሌላውን እጩ በማንኳሰስ በማጥላላት ላይ ሊመሰረት ስለሚችል እነዚህ ደግሞ በሀገራት ጭምር የተደገፉ እጩዎች ከሆኑ አሁን ያለው የሻከረ ግንኙነት የበለጠ እንዳይሻክር ያሰቃል። ግን አሁን ባለው ሁኔታ በትክክል እንዴት ይሆናል የምርጫ ሂደቱ የሚለውን ለመገመት እና ለማስቀመጥ ጊዜው ገና ይመስለኛል። በቀጣዮቹ ሳምንታትና ወራት ብዙ ውይይት፣ ብዙ ድርድር፣ ብዙ የማሳመን ስራ፣ የምርጫውን ሁኔታ የሀገራትን አሰላለፍ መተንበይና የመተንተን ሁኔታ ከእጮቹም ከሀገሮችም ስለሚኖር ምናልባት የእጮቹ ቁጥር እየጠበበ ይሄዳል ወይ ደግሞ አንዱ የአንዱን እጩነት በመደገፍ ምክትልነት ወይ ኮሚሽነርነት ወይ አማካሪነት የመሳሰሉትን ሚና ለማግኘት የሚጥርበት ሁኔታ ሊኖር ይችላል። አድማጮች፣ የዛሬውን መሰናዶ ጠናቅቃሽ እቴ በቀለ ነኝ። ጤና ይስጥልኝ።